The Voice of America. ኬንያ ውስጥ ለኮቪድ-19 የተመደበ በጀት ከሌብነትና ከሙስና እንዲጠበቅ ፕሬዚደንት ኡሁሩ ኬንያታ አሳሰቡ። ፕሬዚደንቱ በሀገሪቱ የወረርሽኙ አያያዝ ላይ ከካቢኔ አባላትና ከሌሎችም ባለስልጣናት ጋር በትናንትናው እለት መክረዋል። ገልሞ ዳዊት ከናይሮቢ ተጨማሪ አለው። ኬንያታ በሽታው በአገሩ ከተገኘ ወዲህ በሰው ሕይወት ላይ ያን ያክል ጉዳት ያላመጣው መንግስታቸው በወሰደ እርምጃ ወይም በምን ምክንያት እንደሆነ የዘርፉ ባለሙያዎች እንዲመረምሩት ጥሪ አቅርበዋል። ፕሬዚዳንቱ በአሁኑ ወቅት በኬንያ ያለው የበሽታው ስርጭት እየቀነሰ ነውም ብለዋል። በንግግራቸው ጉድ መልካሙ ዜና በዚህ ወረርሽኝ ውስጥ ሆነንም አሁን የበሽታ ወረርሽኝ እየቀነሰ መሄዱ ነው። ነገር ግን ስለዚህ ስኬት በጥንቃቄ ነው መደሰት የሚገባን፣ መዘናጋት የለብንም። የበሽታው መስፋፋት የሚቀንሰው ስርጭቱ ጣሪያ ከደረሰ በኋላ ነው። ይህ ማለት በሽታው ዳግም ልስፋፋ የሚችል አጋጣሚን የሚፈጥር አሊያም በጥንቃቄ ከተከታተልን ደግሞ በትክክል መቆጣጠር የምንችልበት ነጥብ ላይ ነው ማለት ነው። ስለዚህ መጠንቀቅ አለብን ሲሉ ኬንያታ አሳስበዋል። የኬንያ ጤና ጥበቃ ሚኒስቴር ለኮሮና በሽታ የተመደበውን በጀት አፈጻጸም ከሙስናና ስርቆት ነጻ እንዲሆን በሚኒስቴሩ ድረገጽ ላይ እንዲለቅ ትዕዛዝ አስተላልፈዋል። ሰሞኑን የኬንያ ጤና ጥበቃ ሚኒስቴር ለኮሮና በሽታ የተለቀቀ ፈንድ መዝብረዋል ተብሎ የተተቸ ሲሆን የሚኒስቴሩ የበላይ ኃላፊም በኬንያ ፓርላማ ፊት ቀርበው በኮሚቴዎች ኬንያ ለኮሮና በሽታ መከላከል ስላወጣቸው ወጪ እንዲያብራሩ ተጠይቀዋል። ካይል ማካርተር፣ በኬንያ የዩናይትድ ስቴትስ አምባሳደር ፕሬዚዳንት ኬንያታ ያስተላል ያለፉትን ውሳኔ አድንቀዋል። አምባሳደር ማካርተር የኬንያታ ውሳኔ ለግልጸኝነት ወሳኝ መሆኑን ለዜጎችም ጥሩ መሆኑን የተናገሩት ዩናይትድ ስቴትስ ከሶስት ዓመት በፊት ለኬንያ ጤና ጥበቃ ሚኒስቴር ልትሰጥ የነበረው 21 ሚሊዮን ዶላር ሰብአዊ ድጋፍ በሙስና ምክንያት ማገዷ የሚታወስ ነው። ለአሜሪካ ድምፅ ግንቡዳዊት ከናይሮቢ